ከኢኮኖሚው ዓለም በጎርጎሮሳዊው 2040 ዓ ም አፍሪቃ 50 ሚሊዮን ሥራ አጦች ይኖሯታል። ይህን የሚለው የዓለም ባንክን መረጃዎች እያጣቀሰ የአፍሪቃ ሀገሮችን ኢኮኖሚያዊ ፈተና የሚዳስሰው የቶኒ ብሌር ማዕከል ያወጣው ዘገባ ነው። ዘገባው እንደ ጋና፣ ኬንያ፣ ላይቤሪያ፣ ማላዊ፣ ናይጄሪያና ሴራሊዮንን የመሳሰሉ የአፍሪቃ ሀገራት ትልቅ የኢኮኖሚ እምቃቅም ቢኖራቸውም ሁሉንም ዜጎቻቸውን የሚያካትት እድገት ማምጣት ተስኗቸዋል ሲል አትቷል። ዘገባው እንደሚለው በተለይ ዝቅተኛ ገቢ ያላቸው ከሰሐራ በታች የሚገኙ የአፍሪቃ ሀገራት ገበያን ያማከለ ልማት ያሻቸዋል። ዶክተር ጌትነት ኃይሌ ኢትዮጵያን ጨምሮ አብዛኛው የአፍሪካ ህዝብ ስራ ፈላጊ ብቻ ሳይሆን ገበያ ጭምር እንደሆነ ይናገራሉ። ዶክተሩ በኖቲንግሃም ዩኒቨርሲቲ የኢንዱስትሪያል ኢኮኖሚክስ ረዳት ፕሮፌሰር ናቸው። አሁን ያለው የኢትዮጵያም ሆነ በአጠቃላይ የአፍሪካ አብዛኛው ሰው ወጣት ነው እና ይሄ ሁኔታ ደግሞ ይቀጥላል አብዛኛው የአፍሪካ ህዝብ የኢትዮጵያንም ጨምሮ ሰራተኛ ሊሆን የሚችል ነው እና አገሮች ይሄንን እንዴት ይጠቀሙበታል የሚለው ነገር በጣም በጣም አስፈላጊ ጥያቄ ነው እና ጥሩ ፖሊሲ ያስቀምጠ ይሄንን በከፍተኛ ሁኔታ እየመጣ ያለ የሰው ኃይል መጠቀም ከቻልክ ብዙ ጉልበት እየመጣ ነው ማለት ነው። ብዙ ተመጋቢ እየመጣ ነው ማለት ነው። እነዚህ ነገሮች የኢኮኖሚ እድገት ያመጣሉ። ትልቅ ተስፋ ነው፣ በትክክል ከተጠቀምክበት በአፍሪካም ሆነ በኢትዮጵያ እስከ አርባ አምስት ፐርሰንት የሚደርሰው ህዝብ ከአስራ አራት አመት በታች ነው። በአሁኑ ጊዜ ከሀያ አምስት አመት በታች ያለውን ብትወስደው ይሄ ወደ ስልሳ ፐርሰንት ያህል ይደርሳል ግን potential. ለመጠቀም የሚያስፈልግ ዝግጅት አለው የሚለው ሌላ ነገር ነው። የአፍሪካ ሀገራት በተከተሏቸው ኢኮኖሚያዊና ፖለቲካዊ ፖሊሲዎች በፍጥነት እያደገ ለመጣው ህዝባቸው ስራ የሚፈጥር ገበያ ተኮር ልማት ማሳካት እንደተሳናቸው የቶኒ ብሌር ማዕከል ያወጣው ዘገባ ያትታል። ለዚህም መንግስታቱ ከዘመናዊ የኢንዱስትሪ ፖሊሲ ይልቅ ጠቅለል ያሉ መንገዶችን መምረጣቸውን ይተቻል። መንግስታቱና የልማት አጋሮቻቸው ለፖለቲካዊና ኢኮኖሚያዊ ፈተናዎቻቸው በተናጠል መፍ መፍትሄ አለመሻታቸው እንደዚሁም እቅዶቻቸውን መተግበር መቸገራቸው ከተጠቀሱት መካከል ይገኛሉ። በተለይ ከሰሃራ በታች ለሚገኙ ሀገራት የክህሎትና የገበያ ፍላጎት አለመጣጣም ሁነኛው ፈተናዎቻቸው ናቸው። ሀገራቱ የትምህርት ተቋሞቻቸውን ቁጥር ማሳደጋቸው በቂ አለመሆኑን የሚተቹት ዶክተር ጌትነት ኃይሌ ወጣቶች የስራ ላይ ስልጠና እንደሚያስፈልጋቸው ይናገራሉ። የኢትዮጵያም የአፍሪካም ችግር አሁን በብዛት የሚነሳው ምንድን ነው? የስኪል ሚስማች የሚባል ነገር አለ። ስኪል ሚስማች ማለት ምንድን ነው? ገበያ ላይ ፋብሪካዎች የሚፈልጉት የሰው ኃይል ጥራት አለ፣ ትምህርት ቤቶች የሚያወጡት ደግሞ አለ። የሁለቱ አለመጣጣም ማለት ነው ስኪል ሚስማች ማለት እና፣ እሱ አንዱ ትልቅ ችግር ነው። እሱን መለወ ሊለወጥ መቻል ጊዜ የሚወስድ ነገር ነው፣ ግን ሊታሰብበት የሚገባ ነገር ነው። በጣም አስፈላጊ የፖሊሲ ኤሪያ የወጣቱን ለስራ ዝግጁነት በትምህርት በአጠቃላይ ከፍተኛ ትምህርት በተለይ እንደ ይሄ አፕሬንቲስሽፕ አይነት ስኪም አሁን እንደ ጀርመን አይነት አገር አፕሬንቲስሽፕ ስኪም በጣም አላቸው። ወጣቶች ከትምህርት ሲወጡ ለስራ በቂ የሚያደርጋቸው ተጨማሪ ስልጠና ያገኛሉ። እንደዛ አይነት ነገር ውልቢ በጣም ኢምፖርታንት ዶክተር ጌትነት ኢትዮጵያ ሱዳን የመሰሉ የአፍሪቃ ሀገራት ከፊታቸው የሚጠብቃቸው ፈተና ለወጣቶቻቸው ስራ የመፍጠር ጉዳይ ብቻ እንዳልሆነ ይናገራሉ። ለወጣቶች ገንዘብ የሚያቀርቡ ተቋማት ተደራሽነትና ለወጣቶቹ ክህሎት የሚመጥን ክፍያ መኖር ተጨማሪ ጉዳዮች ናቸው። ሶስት ነገሮች አሉ። አንደኛው ወጣቱ አስፈላጊው ስልጠና ያገኛሉ፣ ኳሊቲ ኦፍ ዩማን ካፒታል የምትለው ነው። ሌላው እንደዛ አድርጎ ስራ ያገኛሉ። ስራ ካገኘ በኋላ ደግሞ ምን ያህል ነው የሚከፈለው ነው። ዝም ብሎ ስራ አጥ ስለሆነና መግቢያ ስላጣ ብቻ በትንሽ ክፍያ ለያዝህ ብትለው ለጊዜው ሊሰራ ይችላል። ግን እንደ ቀጣሪ እንደ መንግስት እሱን እያየህ ቀስ እያልክ ሌጅስሌሽን ስያስገባህ ነው ሚኒመም ክፍያው ይሄን ያህል መሆን አለበት፣ የሰራተኛ መብት በዚህ በዚህ መልኩ እንትን ማድረግ አለበት የሚለውን የሰራተኛ ማህበራትም ይኖራሉ። ግን መንግስትም ሰፖርት እያደረገ እሱን፣ በተለይ ከፎሪን ኮርፖሬሽን ፎሪን ካምፓኒስ ጋር ዲል ስታደርግ እነሱ የሚመጡት ለአንድ ፐርፐዝ ነው ፕሮፊት ሜኪንግ ነው እና የራሳቸው ቤኔፊት ነው። መንግስት ገንዘብ እያቀረበላቸው ሰፖርት እያደረጋቸው በተለያየ መልኩ ሄዳችሁ ኢንቨስት አድርጉ ነው የሚላቸው እና እሱን የሚያደርጉት ለምንድን ነው የራሳቸውን የሎንገር ተርም ኢኮኖሚ ጤና ለማስከበር ለመበልጸግ ነው። እና አንተ መግቢያ የለውም ብለህ በዝቅተኛ ሁኔታ የምትቀጥረው ከሆነ ወጣትህን፣ አንደኛ ቅድም ያልነው የኢኮኖሚ እድገት አይመጣም፣ ምክንያቱም ምንም ሊገዛ አይችልም። ከዛ በተጨማሪ በተለይ አሰልጥነኸው ኮሌጅ ግራጁዌት አድርጎ በዝቅተኛ ሁኔታ የምትቀጥረው ከሆነ ዌስትድ ሪሶርስ ነው ያልነው ቅድም ይመጣል ማለት ነው። ሲማር የወጣበት ወጪ አለ፣ ስኪሉን ስለማይጠቀም የሚወጣ ወጪ አለ፣ ኢኮኖሚውን ስለማይደግፍ በመግዛት አቅም አኳያ ማለት ነው። ሌላ አነሳሰሪ ወጪ ያለ ማለት ነው። እና ከፍተኛ የሆነ የክፍያ ጫና እና የክፍያ ጥያቄ ካለ ኦፍኮርስ እነዚህ ኢንተርናሽናል ካምፓኒስ የምትላቸው አይመጡም፣ ሊመጡ አይችሉም ወደ አንተ ጋር። እና ዝቅተኛ ክፍያ የምትለው ለጊዜው አትሊስት የሰለጠነ በመጠኑም ቢሆን የሰለጠነ የሰው ኃይል ካለ አሁን እየመጡ ያሉት ካምፓኒስ የሰው ኃይል በብዛት የሚጠቀሙ ካምፓኒስ ናቸው። እና ለእነሱ በጣም አትራክቲቭ ነገር ነው። ቶኒ ብሌር ያቋቋሙት ማዕከል በልማት አጋሮቻቸው የሚደገፉ የአፍሪካ ሀገራት በተለይ ከፍ ያለ ኢኮኖሚያዊ ጠቀሜታ ያላቸው ለውድድር አመቺ በሆኑና ስራ በሚፈጥሩ ዘርፎች ላይ እንዲያተኩሩ ይሞግታል። ይኸው ስልት የምስራቅ እስያ ሀገራት የዕድገት ተሞክሮ ነው። ከአፍሪካም ኢትዮጵያን ጨምሮ ቦትስዋናና ሌሴቶ ተከትለውታል። ዘገባው የኢትዮጵያ ቦትስዋናና ሞሬሽየስ ልምዶችን ነጥሎ ለማሳየትም ሞክሯል። ሦስቱ አገራት የፖለቲካ መሪዎች ከባለድርሻ አካላትና ከልማት አጋሮቻቸው ጋር በጥምረት በመስራታቸው ለውጥ ማሳየታቸውን ያትታል። የኢትዮጵያ መንግስት ባለስልጣናት የኢኮኖሚ መዋቅሩን ለመቀየር የሚሆን የስራ አጥነትን ለመቀነስ ይሆኑኛል ብሎ ከሚከተላቸው ፖሊሲዎች መካከል ከአዋሳ እስከ መቀሌ የዘለቀው የኢንዱስትሪ ፓርኮች ግንባታ ይጠቀሳል። ግንባታዎቹ ርካሽ የሰው ጉልበት የሚሹ የውጭ አምራቾችን ቀልብ ገዝተዋል። የኢትዮጵያ መንግስት የሚከተለው ስልት በሌሎች ሀገሮች መስራቱን የሚናገሩት ዶክተር ጌትነት ኃይሌ ጥንቃቄ ግን ያሸዋል ይላሉ። እኛ አገር ብዙ ሰዎች አዲስ ይመስላችኋል ግን፣ ይሄ ስቴት ሌድ የሚለው ነገር ድሮም ጀምሮ ያለ ነው። በተለይ የኢስተርን ካንትሪስ ቻይና በጣም ዋነኛው ነው። ሲጀምሩ መንግስት ስትራቴጂክ የሚባሉ ኤሪያስ ላይ ኢንቨስት ያደርጋል፣ ኢንዱስትሪዎች ያቋቁማል። ከዛ ግራጁዋሊ ለፕራይቬት ሴክተሩ እና ለሎካል ኮሚዩኒቲስ እየሰጡ ነው። ግራጁዋሊ የመንግስት እጁን መሰብሰብ ችሏል። የቻይና ይሄ ሜጀር የሆነ እድገታቸው የመጣው ከሰማንያ እና ከዘጠናዎቹ ሪፎርም በኋላ ነው ሪፎርም ምንድን ነው ያደረገው? የፕራይቬት ሴክተሩን ኢንካሬጅ አድርጎ የፕራይቬትና የሎካል ኮሚዩኒቲስ የሚሏቸው ሎካል ግሩፕስ አሉ። ለነሱ እየተወ መንግስት በጣም ስትራቴጂክ የሆኑ ኢንዱስትሪስ ላይ ብቻ ፎከስ አደረገ። ስቴት ካን ቢ ኢምፖርታንት ቱ ቢጊን ዊዝ። አሁን ለምሳሌ የአዲስ አበባ ጅቡቲ ሬልዌይ፣ ኬንያም እንደዚሁ አለ። የኢንፍራስትራክቸር አለ እነዚህ ሜጀር የሆኑ የመንገድ፣ የኢንተርኔት፣ አሁን የቴሌፎን አይነት ሰርቪስስ፣ እነዚህን ፕራይቬት ሴክተሩ ሊሰራልህ አይችልም ግን ኢንዱስትሪ ጋር ስትመጣ መንግስት ገብቶ ማሳየት የሚችል ከሆነ የመንግስት ካፓሲቲም ኢምፖርታንት ነው። ካፓሲቲው ኤክስፐርቲዝ ሳይኖርህ ገብተህበት ነገሮች ሊበላሹ ይችላሉ። ግን መንግስት ያ እንትን ካለው ካፓሲቲው ካለው ጀምሮት ቀስ እያለ ሪትሪት ማድረግ ይችላል። ይሄ ሰርቷል፣ በቻይና ሰርቷል። አሁን እነ ቪየትናም፣ ባንግላዴሽ እንደዛው አይነት ሞዴል ነው ሞሮለስ የሚጠቀሙት። እና የተወሰነ ያህል ሰርቷል። ግን ሰስቴነብል ነው ወይ የሚለው በጣም አስፈላጊ ጥያቄ ነው። መንግስት ሁሉም ሴክተር ውስጥ ሲገባ ምንድን ነው ትልልቅ ፕሮጀክቶች ይጀመሩና ማንም ጠያቂ አይኖርም ዝም ብሎ ተድበስብሶ ይቀራልና ብዙ ሪሶርስ ይባከናል። ቻይኒዞቹ ምንድን ነው የሚሉት ያው ሚዲያ ላይ ከምንሰማው የእኛን ሞዴል ኮምፕሊትሊ አትከተሉ የሚል አይነት እንትን አላቸው እና ፓርትሊ ለዚህ ሊሆን ይችላል። የመሬት ጥበት የሚገፋው የከባቢ አየር ለውጥና የምርታማነት ማሽቆልቆል የሚያሳስበው የገጠር ወጣት የተሻለ አማራጭ ፍለጋ በቅጡ ያልተደራጁ ከተሞችን ያማትራል። የገጠርና የከተማ ወጣቶች በሰው ኃይል ገበያው ለመወዳደር የሚያስችል ተመጣጣኝ እድል አላቸው። ከተማ ስትኖር የደከመች መብራትም ይሁን ኢንተርኔት አክሰስ ይኖረሃል፣ ትምህርት ቤት ይኖረሃል፣ መንገድ፣ ውሃ አለ። አንድ አይነት ኦፖርቹኒቲ አለ የሚለው ነገር አስቸጋሪ ነው በማንኛውም መልኩ ገጠር ስለሆንክ ብቻ ብዙ ኦፖርቹኒቲዝ የማታገኛቸው ይኖራሉ። መንገድ ትገነባለህ፣ ትምህርት ቤት ታቋቁም አለ፣ ኮሌጆች ሜይ ቢ ታቋቁም ይሆናል። ዝም ብለህ ገጠር ውስጥ ሄደህ ግን አት ሊስት ጥሩ አስተማሪ አይኖርም፣ ጥሩ ላይብረሪ አይኖርም፣ መብራት አይኖርህም፣ ስልክ አይኖርህም፣ ላይብረሪ አይኖርህም። ስለዚህ ከዛ ስራ አለም ላይም ሲመጣ በእነዚሁ ምክንያቶች ዲስክሪሚኔትድ ሊሆን ይችላል። ስለዚህ እኛ ሀገር ይሄ የሩራል እርባን ማይግሬሽን የምትለው ነገር ገና ነው ሰማንያ ፐርሰንት አትሞስት ሌበር ያለው ገጠር ውስጥ ነው። እሱን ኢፌክቲቭ የሆነ ወይም ለማርኬቱ የሚሆን ስልጠና እየሰጠኸው እየሰጠሁት ነው ወይ የሚለውን ጥያቄ ማንሳት ያስፈልጋል። ሜጀር ኤርባን ሴንተርስ ያለው ዩዝ ጋር ይሄ የገጠሩ ኦፖርቹኒቲ ውሱን ነው። በጣም አስቸጋሪ ነው ለማጥበብ። አንደኛ የስኬል ነገር አለ። በጣም ብዙ ህዝብ ነው እያወራን ያለ ነው። ሁለተኛ ነገር ደግሞ የኢንፍራስትራክቸሩም ነገር አለ። በቂ ኢንፍራስትራክቸር የለም። ጀነራሊ ግን የገጠሩ ላይ ያይላል። አድማጮቻችን የዛሬውን መሰናዶ ጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።